የመናኝ ጉዞ ምዕራፍ አምስት ወደ ስቃይ ዱሃ መውረዱ ከክፎች መናፍስት ጋር ስታገል። ለበረኛው መልካም ምኞቱን ከገለጸ በኋላ ክርስቲያን መንገዱን ጀመረ። ነገር ግን ጥበብ፣ እግዚአብሔርን መፍራት፣ የክርስቲያን ፍቅርና ማስተዋል እስከ ተራራው እግር ድረስ ልሸኙት ፈልገው ከክርስቲያን ጋር ያደረጉትን ንግግር እየደጋገሙ ከተራራው ወደ ታች ለመውረድ ወደሚዘጋጁበት ቦታ መጡ። ክርስቲያን እንዲህ አለ፣ ተራራውን መውጣት አስቸግሮኝ ነበር። አሁንም ለእኔ እንደሚመስለኝ ተራራውን መውረድ አደገኛ ነው። ማስተዋልም እንድ ብላ መለሰችለት፣ እውነት ነው፣ ሳይንሸራተቱ ወደ መውረድ ዱካ መውረድ አስቸጋሪ ነው። ስለዚህም ወደ ተራራው እግር እስክትወርድ ድረስ ልንሸኝ መተናል። ክርስቲያንም ተጠንቅቆ መውረድ ጀመረ። ነገር ግን አንድ ሁለት ጊዜ ተንሸራተተ። እኔም በሕልሜ እንዳየሁት ክርስቲያን ወደ ተራራው እግር ሲደርስ እነዚህ ደጎች ጓደኞች አንድ ዳቦ፣ አንድ ጠርሙስ የወይን ጠጅ ጥቂትም የወይን ፍሬ ሰጡት። እርሱም መንገዱን ቀጠለ። በመውረድ ዱካው ውስጥ በክርስቲያን ላይ ጽኑ ችግር ደረሰበት። ጥቂት መንገድ ከሄደ በኋላ አጶሊዮን የተባለ አንድ ርኩስ መንፈስ በሜዳ ላይ ወደ እርሱ ሲመጣ አየው። ክርስቲያንም ፈራና በአእምሮ ውስጥ ልመለስ ወይም አልመለስ እያለ አሰበ። በጀርባው ላይ ቃጦር አልነበረውምና ጀርባውን ሰጥቶ ቢሸሽ አጶሊዮን በቀላሉ በፈለጻ እንደሚወጋው ተረዳና፣ ስለዚህ አልሸሽም ብሎ ቆመ። ሕይወቴን ከማዳን የበለጠ ሀሳብ እንኳን ባይኖረኝ ባልሸሽ ይሻለኛል ብሎ አሰበ። ክርስቲያንም ወደ ፊት ሲሄድ አፖሊዮን ወደ እርሱ መጣ። የዚህ ርኩስ መንፈስ መልክ በጣም የከፋ ነበር። ይመካበት የነበረ ልብሱም የአሳን ቅርፊት እግሮቹም የድብ እግሮች ይመስሉ ነበር። ከሆዱ እሳትና ጢስ ይወጣ ነበር። አፉም እንዳንበሳ አፍ ነበር። የርኩስ መንፈስ ወደ ክርስቲያን መጥቶ በንቀት ዓይን ተመለከተውና እንድ ብሎ ጠየቀው። አፖሊዮን ከየት መጣ? ወዴት ስትሄዳለህ? ክርስቲያን እኔ የርኩሰት ሁሉ መኖሪያ ከሆነችው ከጥፋት ከተማ ወጣ። ወደ ጽዮን ከተማም እሄዳለሁ። አፖሊዮን እንግዲያውስ እኔ ዜጋ ነሃ። ያ አገር በሙሉ እኔ ነው ገዢውም አምላኩም እኔ ነኝ። አንተ እንደምን አድርገህ ነው ከኔ ከንጉሡ የሸሸ? ለወደፊት ታገለግለኛለህ ብዬ ነው እንጂ አሁን ጆሮ ግንዲህም ብዬ እጥል ነበር። ክርስቲያን እውነት ነው የተወለድሁት በግዞት ውስጥ ነው። ነገር ግን አንተን ማገልገል ችግር ሆነብኝ። የምትሰጠኝ ደሞዝ ለሰው መኖሪያ አይሆንም። እንዴት ቢባል የኃጢአት ዋጋ ሞት ነው። ሮሜ 6 23 በጎለመሰው ጊዜ ሌሎች አስተዋይ ሰዎች እንደሚያደርጉት እኔም ኑሮዬን ለማሻሻል አሰብ አጵሎስ አጵሎዮን እንዲህ በቀላሉ ዜጎቹን የምለቅ ገዢ የለም። እኔም አንተን ገና አልለቅህም። ነገር ግን አንተን ማገልገልና ከአንተ የሚገኘው ደሞዝ አልተስማማኝም ብልሃልና፣ እሽ ብለ ወደ እኔ ብትመለስ ሀገራችን ለአንተ ልትሰጠው የምትችለውን መጠን ደሞዝ እሰጥሃለሁ። ክርስቲያን እኔ ለነገስታት ንጉስ ዜጋ ወኛለሁና፣ በንጹሕ ልና ከአንተ ጋር ለመመለስ አልችልም። አፖሊዮን፣ በምሳሌ እንደሚባለው ከአመድ ወደ እሳት ወደቅህ። ነገር ግን ለእርሱ አገልጋዮች ሆነናል የሚሉ ከጥቂት ጊዜ በኋላ ይክዱና ወደ እኔ ይመጡ ዘንድ የተለመደ ነገር ነው። ጌድ የለም። አንተም እንደ ነሱ አድርግና፣ እንስማማለን። ክርስቲያን፣ በእርሱ አምኜ እንድታዘዝለት ምያለሁ። ከእንግዲህ ወዲህ ብከዳ አታላይ ተብዬ ከመሰቀል በቀር ሌላ ምን አገኛለሁ? አፖሊዮን፣ እኔስ አልካድህኝም። እኔ ነገር ግን ወደ እኔ መመለስ ብትፈቅድ ጥፋትህን ሁሉ እተውልሃለሁ። ክርስቲያን፣ እኔ ለአንተ ተስፋ ስሰጥ ገና ልጅ ነበሩ። አሁን ግን የማገለግለው ንጉስ በከንቱ ሊያወጣኝ እንዲሁም በከንቱ ከአንተ ጋር ተስማምቼ ያደረገዩትን ይቅር ልለኝ እንደሚችል አውቃለሁ። ከዚህም በላይ አንተ አጥፊ የሆነ አጶሊዮን ሆይ እውነቱን ስናገር እሱን ማገልገል ደስ ይለኛል። የሚሰጠኝ ደሞዝ፣ አገልጋዮቹን ማስተዳደሩም፣ ግንኙነቱን፣ አገሩን የአንተ ከሆኑት ነገሮች ሁሉ አብልጬ ወዳቸዋለሁ። የእርሱ አሽከር ነኝና እሱን እከተላለሁ። አፖሊዮን አሁን ረጋ ብለ እንዳልህ በመንገድ ላይ የሚያገኝን አስበው። አንተ እንደምታውቀው የእሱ አገልጋዮች በእኔና በመንገዴ ላይ ስለሚበድሉ ብዙ ጊዜ መጨረሻቸው የከፋ ነገር ያገኛቸዋል። በፍርሃት ሞት የሞቱ ስንቶች ናቸው። ደግሞ አንተ ከእኔ ይልቅ እሱን ለማገልገል መረጥ። ዳሩ ግን እሱ የሚያገለግሉትን ሰዎች ለማዳን ከምኖርበት ቦታ መጥቶ እኔ ግን ዓለምን በሙሉ እንደሚያውቀው ዓለም በሙሉ እንደሚያውቀው በታማኝነት ያገለገሉኝን በኃይል ሆነ በተንኮል ከእነሱ ወይም የእነሱ ከሆኑት ሰዎች እጅ አድናቸዋለሁ። አንተንም ደግሞ አድናሃለሁ ክርስቲያን። እሱ አገልጋዮቹን ከአንተ እጅ አሁን አለማዳኑ ይወዱት እንደሆን ለማየትና እስከ መጨረሻውም ድረስ ለእርሱ ይታዘዙ እንደሆን ለማወቅ ነው። አንተ የእነሱ መጨረሻ የከፋ ነው አለ። እነሱ ግን ይህንን መጨረሻ ከታላቅ ብጽዕና ይቆጥሩታል። አሁን መትረፍን በጣም አይጠባበቁም፣ ብጽዕናቸውን ይጠባበቃሉ እንጂ በራሱ በራሱና በመላእክት ክብር ሲመጣ እነሱ የራሳቸውን ብጽዕና ያገኛሉ። አፖሊዮን አንተ ጌታህን ስታገለግል በሙሉ ታማኝ አልሆንህም። እንደምን አድርገህ ነው ከእርሱ ደሞዝ ለመቀበል ታስባለህ? ክርስቲያን አጶሊዮን ሆይ ታማኝ ሳልሆን የተገኘውበት በምንድን ነው? አጶሊዮን ገና በመንገድ እንደ ጀመርህ ተስፋ በሚያሳጣ ረግረግ ውስጥ በሙሉ ልትዋጥ ጥቂት ቀረ? ይህ የስንፍና ምልክት ነው። ደግሞም ሸክምህን ገዢ እስኪያነሳልህ ድረስ በመጠባበቅ ፈንታ በስህተተኞች መንገዶች ከሸክምህ ለመገላገል ሞከር። በኃጢአት እንቅልፍህ ተይዘ ተኝተ ሳለ ምርጦች የሆኑ ነገሮች ጠፉብህ። አንበሶቹን ስታይ ወደ ኋላ ለመመለስ ጥቂት ቀራ። ደግሞም በመንገድ ላይ ያየኸውና የሰማውን ስትናገር በልብ ውስጥ የራስህን ክብር ትመኛለህ ክርስቲያን ይህ ሁሉ እውነት ነው። ደግሞ ማንተ ያልተናገራቸው ብዙ ነገሮች አሉ። ዳሩ ግን የማገለግለውና የማከብረው ንጉሥ ምዕረተኛ ነው፣ ይቅር ለማለት የተዘጋጀ ነው። እነዚህ ጉድለቶች በአንተ ሀገር ውስጥ ሳለው የያዙኝ፣ ከዚያ ሳለው ጠጣዋቸው። በኋላ ግን በእነሱ ምክንያት አዘኑ። እንዲህ እያሉ ተጨነቁ፣ ጌታዬ ቅርታ አድርግልኝ። ከዚህ በኋላ አፖሊዮን በጣም ተናደደና እንዲህ አለ፣ ለዚያ ንጉሥ ጠላት ነኝ። እርሱን ራሱን፣ ህጎቹንና ህዝቦቹን እጠላለሁ። አንተን ለመቋቋም ሆን ብዬ መጥቻለሁ። ክርስቲያን አፖሎኖይ፣ ስለምታደርገው ነገር ተጠንቀቅ። እነሆ እኔ በንጉሥ መንገድ ላይ ነኝ፣ ይህም የቅድስና መንገድ ነው። ስለዚህ ተጠንቀቅ። ከዚህ በኋላ አፖሊዮን እግሮቹን አንፈራጠጠና መንገዱን ሁሉ ይዞ እንዲህ አለ። ስለዚህ ነገር በፍጹም አልፈራም። ለሞት ተዘጋጅ፣ በጠለቀው በገሃነም ጉድጓድ እጥልሃለሁ። አንተ ግን ከዚህ አትሄድም፣ እዚሁ ነፍስህን አጠፋለሁ። አፖሊዮን ይህንን ተናግሮ የሚነድ ፍላጻ ወደ ክርስቲያን ልብ ወረወረ። ክርስቲያን ግን ጋሻ ይዞ ስለ ነበር ይህንን ፍለጻ አስወገደው። ክርስቲያንም ንቁ መሆን እንደሚያስፈልገው ተረድቶ ሰይፉን መዘዘ። አጶሊዮንም በክርስቲያን ላይ ልክ እንደ በረዶ ፍለጻ አወረደበት። ክርስቲያንም የቻለውን ያህል ተከላከለ። ዳሩ ግን አጶሊዮን ራሱን፣ እጁንና እግሩን አቆሰለው። በዚህ ምክንያት ክርስቲያን ትንሽ አፈገፈገ። አፖሊዮንም ይህንን አይቶ ከበፊት በበለጠ ፍጥነት ፈለጻ ያወረውር ጀመር። ክርስቲያንም ደፍሮ የቻለውን ያህል ተከላከለ። ይህም ውጊያ ከግማሽ ቀን በላይ ቆየ ዋለ። ክርስቲያንም በቁስሉ ምክንያት በጣም ደከመ። አፖሊዮንም የክርስቲያንን መድከም አይቶ ወደ ክርስቲያን ተጠጋ። ታግሎም ክፉኛ ጣለው። የክርስቲያንም ሰይፍ ከእጁ ወደቀ። አፖሊዮንም አሁን በእርግጥ ያዙ ብሎ ሊገድለው በጣም ተጠጋ። ክርስቲያንም ተስፋ መቁረጥ ጀመረ። ነገር ግን የእግዚአብሔር ፈቃድ ስለሆነ አፖሊዮን ክርስቲያንን ሊገድለው ሲዘጋጅ ክርስቲያን በፍጥነት እጁን ዘርግቶ ሰይፉን ያዘ። እንዲህም አለ፣ ጠላቴ ሆይ በእኔ ላይ ደስ አይበልህ በወድቅም እነሳለሁ። ሚክያስ ስድ ሰባት ስምንት። እንዲህም ብሎ አፖሊዮንን በኃይል መታው። አፖሊዮንም የሚገድል ቁስል እንዳገኘው ሰው ወደ ኋላ ፈገፈገ። ክርስቲያንም ይህን አየና እንደ ገና መታው። እንዲህም አለ፣ በእነዚህ ነገሮች ሁሉ ውስጥ እርሱ በወደደን በእርሱ ከድል አድራጊዎች በላይ ነን። ሮሜ ስምንት ሰላሳ ሰባት አጶሊዮንም ክፉን ክንፉን ዘርግቶ ሸሸ። ክርስቲያንም ከዚያ በኋላ አላየው። ያይቆብ አራት ሰባት በዚህ ውጊያ ውስጥ አጶሊዮን በሚያስፈራ ድምፅ ይጮህ ነበር። ይህንንም ጩኸት እንደ እኔ ያየውና የሰማው ሰው ካልሆነ ማንም ሊያስበው አይችልም። ንግግሩ እንደ ዘንዶ ነበር። ክርስቲያንም ደግሞ ይጨነቅ ነበር። ሁለት ስለት ባለው ሰይፍ አፖሊዮንን እስኪያቆስለው ድረስ ከቶ ፊቱን ፈገግ አላደረገም። በኋላ ግን ፊቱን ፈገግ አደረገ። ያ ውጊያ ካየኋቸው ውጊያዎች በሙሉ እጅግ የሚያስፈራ ነበር። ውጊያው ሲፈጸም ክርስቲያን እንዲህ አለ ከአንበሳው አፍላዳነኝ ከአፖሊዮን ላይ ኃይል ለሰጠኝ ጌታ እዚህ ምስጋና አቀርባለሁ። እንዲህም እያለ ለእግዚአብሔር የሚከተለውን መዝሙር ዘመረ። ትልቁ ቤኤልዘቡል ዘቡል የአጢአት አባት አስቦ ቢያበቃ ሕይወቴን ለማግኘት ይህንን ርኩስ መንፈስ በእኔ ላይ አምጥቶ እንዲገድለኝ አለው በብዙ ቀስት ወቅቶ ገንቸሩ ጌታዬ ሕይወቴን ለማትረፍ መካኤልን ልኮ ለእጄ የሰጠው ሰይፍ አድስ ድፍረት ይዞ ልቤ በረታና በሰይፌ ተዋጋው እንደ ብርቱ ጀግና ሰውነቴን በቀስት ወቅቶ የነበረ ርኩስ አጶሊዮን ከፊቴ በረረ። ይህንን ታላቅ ድል ለሰጠኝም ጌታ መስጋና ይድረሰው ጠዋትም ሆነ ማታ። ከዚህ በኋላ የሕይወትን ዛፍ ቅጠሎች የያዘች አንዲት ሴት የሰው እጅ ወደ እርሱ ቀረበች። ክርስቲያንም ቅጠሎቹን ወስዶ በቁስሎቹ ላይ አኖራቸው። ቁስሎቹም በአንድ አፍታ ሳይቆዩ ዳኑ። ከዚያም ቦታ ላይ ተቀመጠና ዳቦን በላ፣ የተቀበለውንም የወይን ጠጅ ጠጣ። በልቶ ጠጥቶ ከበረታ በኋላ ሌላ ጠላት ያጋጥመኝ እንደሆን ብሎ ሰይፉን መዘዘና መንገዱን ቀጠለ። ነገር ግን ከዚህ በኋላ በዱሃ ውስጥ ሲጓዝ አፖሊዮን ምንም መንገዱን አልዘጋበትም። የመዋረድን ዱሃ ሲጨርሱ አንድ የሞት ጽላ ጥላ ዱሃ የተባለ ሌላ ዱሃ ይገኛል። ወደ ሰማያዊቱ ከተማ የሚወስደው መንገድ በሞት ጥላ ዱሃ ውስጥ ስለሚያልፍ ክርስቲያን በዚያ ድሃ ውስጥ ማለፍ ግድ ሆነበት። ይህ ቦታ በጣም ጭር ያለ ቦታ ነው። ነቢዩ ኤርሚያስ ምድረ በዳ የበረሃና የጉድጓድ የጉድጓዶች ደረቅ አገር፣ የሞት ጥላ ያለበት ስፍራ ወይም ክርስቲያን ካልሆነ በቀር ማንም ሊያልፍበት ወይም ሊኖርበት የማይችል አገር ነው ይላል። ኤርሚያስ ሁለት ስድስት ከዚህ ቦታ ውስጥ በክርስቲያን ላይ ከአፖሊዮን ፍለጻ ይልቅ የባሰ ችግር ደረሰበት። በሕልሜ እንዳየው ክርስቲያን ወደ ሞት ጥላ ድኋ ጠረፍ ሲደርስ ሁለት ሰዎች ጋር ተገናኘ። እነሱም ስለ መልካሚቱ አገር መጥፎ ወሬ ከሚያመጡ ሰዎች የተወለዱ ናቸው። ዛልቁ አስራ ሶስት ሰላሳ ሁለት ሁለቱም በፍጥነት ወደ ኋላ ይመለሱ ነበር። ክርስቲያንም ወዴት ትሄዳላችሁ ብሎ ጠየቃቸው። እነሱም ወደኋላ መመለሳችን ነው። አንተም ሕይወትንና ሰላምን የምትወድ ከሆነ ተመለስ አሉት። ክርስቲያን ምን ነው በምን ምክንያት አላቸው። ሰዎቹ ምክንያቱ ይህ ነው። እኛ አንተ በምትሄድበት መንገድ ባለን ድፍረት ርቀን ሄደን ነበር ነገር ግን ወደፊት ትንሽ ቀጥለን ብንሄድ ኖሮ ከቶ ባልተረፍንም ነበር፣ መጥተንም ይህን ወሬ ለአንተ መንገር ባልቻልም ነበር አሉት። ክርስቲያን ምን ነው ምን አጋጠማችሁ? ሰዎቹ በድንገት ከፊታችን የነበረውን አደጋ ራቅን ባንመለከት ኖሮ ወደ ሞት ጥላ ድሃ በወደቀን ነበር መዝሙር 441917? አስር ክርስቲያን፣ ይህ አሪቃችሁ ያያችሁት ምንድን ነው? ሰዎቹ በመጀመሪያ እንደ ዚፍት የጠቆረውን ዱሃ አየን። ቀጥሎም ከጠለቀ ጉድጓድ ውስጥ መታቶች ዛሮችና ዘንዶችን አየን። ከዚህ በኋላ ግን በማይናገር ስቃይና በሰንሰለት ታስረው ከሚኖሩ ሰዎች የወጣ የሚመስል የሰማይ ቋርጥ ጨዋትና ዋይታ የማያቋርጥ ጨዋትና ዋይታ ከዱሃ ውስጥ ሰማን። ዱሃውም ተስፋ የሚያስቆርጥና በሚያጠራጥር ደመና ተከድኖ ነበር። ሞትም ሁልጊዜ በዱሃው ላይ ክንፎቹን ሲዘረጋ ይኖራል። በአጭሩ በፍጹም ሰላምና ጸጥታ ስለሌለው ቦታው በጣም የሚያስፈራ ነው ን ሶስት አምስት አስር ሀያ ሁለት ክርስቲያን በምትነግሩኝ ነገር ሁሉ ይህ መንገድ እኔ ወደምናፍቀው ወደብ መሆኑን ተረድቻለሁ። መዝሙር አርባ አራት አስራ ስምንት አስራ ዘጠኝ መቶ ሰባት አስራ አራት ኤርሚያስ ሁለት ስድስት ሰዎቹ አንተ ከፈቀድህ በዚህ መንገድ ሂድ። እኛ ግን ይህን አንመርጥም። ይህንንም ብለው ተለያዩ። ክርስቲያንም አደጋ ቢደርስብኝ ብሎ የተመዘዘ ሰይፉን ጨብጦ መንገዱን ቀጠለ። በህልሜም እነሆ አንድ ትልቅ ጉድጓድ ከዱሃው ባስተቀኝ አየው። ይህም ጉድጓድ በዘመናት ሁሉ እውር መሪዎች እውሮቹን ሲመሩ አብረው የሚወድቁበትና ሁሉም አንድ ላይ የሚያሳዝን አኳኋን የሚጠፉበት ጉድጓድ ነበር። ከዱሃው ባስተግራ እንዲሁ በጣም የሚያስፈራና መልካም ሰው እንኳን ቢወድቅ ሳይሰጥም ሊቆምበት የማይችል ረግረግ አየሁ። በዚህ ረግረግ ንጉሡ ዳዊት አንድ ጊዜ ወድቆ ነበር። ሁሉንም የሚችል ባያወጣው ኖሮ በሰጠመና ጠፍቶ በቀረ ነበር። መዝሙር 69። 14 15። ቀጥሎም ደግሞ በህልሜ እንዳየሁት ይህ ድኋው የሚያቋርጥ መንገድ እጅግ በጣም ጠባብ ስለሆነ ስለነበረ ክርስቲያንን የበለጠ ችግር አጋጠመው። ከዚህ በላይ ጨለማ ስለነበር በአንድ ወገን ወዳለው ጉድጓድ እንዳይወድቅ ሲጠነቀቅ፣ በሌላው ወገን ወዳለው ረግረግ ሊወድቅ ደረሰ። እንዲሁም ከረግረጉ ያለ ጥንቃቄ ብሸሽ ያለ ጥንቃቄ ብሸሽ ከጉድጓድ እንደሚወድቅ ያስፈራ ነበር። መንገዱ በጣም ጠባብ፣ ጊዜውም ጨለማ ስለሆነ ወደፊት ወደ ፊት ለመሄድ እግሩን ባነሳ ቁጥር ቀጥሎ የት ወይም ለምን በምን ላይ እንደሚረግጥ አያውቅም ነበር። ከዚህ ጭንቅ የተነሳ በጣም ችግርና በመጨነቅ በችግርና በመጨነቅ ስተነፍስ ሰማሁት። ነገር ግን ወደፊት ከመሄድ አልቦዘነም። ከዚህም በኋላ በዱሃው መካከል ከዚህ መንገድ አጠገብ ገሃነምን አየው። ይህን ጊዜ ክርስቲያንም ምን ላድርግ ብሎ አሰበ። ከዚህም ጉድጓድ ባየው በየጊዜው እሳትና ጢስ እንፈሎትና የሚያስፈራ ድምፅ ይወጣ ነበር። እነዚህንም ነገሮች ክርስቲያን በያዘው ሰይፍና ሰይፍ ሊከላከላቸው ወይም ሊወጋቸው ስለማይችል ሰይፉን ወደ አፎቱ መልሶ የዘወትር ጸሎት የሚባል መሳሪያ እንዲፈልግ ግድ ሆነበት። ኤፌሶን ስድስት አስራ ስምንት አምላኬ ሆይ ነፍሴን አድን ብሎ ሲጮህም ሰማሁት። ይህንንም ብሎ ወላፈኑን በብርታት እየቀረበ መንገዱን ወደፊት ቀጠለ። እንዲሁም ወደ እሳቱ ወላፈን እየተጠጋ ሲሄድ የሚያሳዝን ድምጽና ብዙ ጭፍሮች ወዲህና ወዲያ ስሯሯጡ ይሰማ ነበር። አንዳንድ ጊዜም እንደ ትቢያ ረግጠው ሰውነቱን እንዳይበታትኑት ይፈራ ነበር። ይህንን የሚያስፈራ ነገር እያየና እየሰማ ለረጅም ጊዜ ተጓዘ። በኋላ ግን ብዙ ክፉዎች መናፍስት ሊገናኙት የሚመጡበት መስሎ ስለታየው ምን ማድረግ እንደሚገባው ለማሰብ ጥቂት ጊዜ ቆመ። ቆሞም ነገሩን ሲያሰላስል ለመመለስ አሰበ። ነገር ግን ዱሃውን አጋምሼዋለሁ በማለት ሐሳቡን ለወጠ። እንዲሁም ደግሞ በወጣ በመጣበት መንገድ ከብዙ ችግርና ጭንቅ እንዳመለጠ ስላስታወሰ ወደፊት ከመሄድ ይልቅ መመለስ አደገኛ እንደሆነ አስተዋለ። መንገዱንም ወደፊት ለመቀጠል ቆረጠ። ወደፊትም ሲሄድ ወደ ክፎች መናፍስት ይጠጋ እንደ ነበር አየ። ከአጠገባቸውም በደረሰ ጊዜ በታላቅ ድምፅ እንዲህ ብሎ ጮኸ፣ በእግዚአብሔር ኃይል እራመዳለሁ። ከዚህ በኋላ መናፍስቶቹ ወደ ኋላ ሸሹ፣ ዳግመኛም አልተመለሱም። አንድ ነገር ጨምሬ ልናገር ይገባኛል። እኔ እንደ ተመለከቱ ምስኪኑ ክርስቲያን በጣም ተጨንቆ ስለ ነበር የገዛ ራሱን ድምፅ እንኳን ለመለየት ተሳነው። ወደሚቀጥለው ጉድጓድ አፍ በደረሰ ጊዜ በፊት አጋጥመውት ከነበሩ ክፉዎች መናፍስት አንዱ በቀስታ በስተጀርባው መጣና በሹክሹክታ ንግግር እግዚአብሔርን የሚሰድባቸውን መጥፎች ቃላት በጆሮ ነገረው። ክርስቲያንም እንዲህ ያለ ጸያፍ ስድብ ከገዛ ራሱ አእምሮ የመነጨ መስሎ ስለተሰማው ቀድሞ እጅግ የሚወደውን አምላኩን የሰደበ ስለመሰለው በፊት ካጋጠሙት ነገሮች ሁሉ ይልቅ ይህ ነገር በጣም አሳዘነው ነው። ቢሆንም ክርስቲያን ጆሮውን ለመዝጋት ወይም ይህ ስድብ ከወዴት እንደመጣ ለማወቅ አልተረዳም። ክርስቲያንም እንዲህ ባለ መጨነቅ ረጅም ጊዜ ከተጓዘ በኋላ በስተፊቱ በሞት ጥላ ወንዝ እንኳ ቢሄድ ክፉውን አልፈራም አንተ ከእኔ ጋር ነህና የሚል ድምፅ የሰማ መሰለው። መዝሙር 23 አራት በዚህ ጊዜ ክርስቲያን መጀመሪያ ከእሱ ባስተቀር ሌሎች እግዚአብሔርን የሚፈሩ ሰዎች በዚህ ድሃ ውስጥ መኖራቸውን ስላወቀ ሁለተኛም እግዚአብሔር በችግርና በጭንቅ ከእነዚህ ሰዎች ጋር እንዳለና ምንም እንኳ በችግር ብዛት እርሱ ባስታውሉ እነርሱ ባስታውሉ እግዚአብሔር እነሱን ከረዳ እነሱንም ሊረዳ እርሱንም ሊረዳው እንደሚችል ስላስተዋለ ዮብ ዘጠኝ አስራ አንድ ሶስተኛም በመጨረሻ ወደ እነሱ ደርሶ እነዚህን ሰዎች እንዲገናኛቸው ተስፋ በማድረጉ እጅግ በጣም ደስ አለው። ክርስቲያንም ከፊቱ ያለውን ሰው እየጠራ ወደፊት ገሰገሰ። ነገር ግን እርሱ ደግሞ ብቻውን ያለ መስሎት ይታየው ነበረና የሚመልሰው ይቸግረው ነበር። ትንሽ ቆይቶ ሌሊቱ ነጋ። ይህን ጊዜም ክርስቲያን እንዲህ ብሎ ተናገረ። እርሱ የሞትን ጥላ ወደ ኋላ ወደ ጠዋት ይለውጠዋል። አሞጽ አምስት ስምንት ሌሊቱም በነጋ ከነጋ በኋላ ለመመለስ ሳይሆን በጨለማ ያለፈውን መንገድ በቀኑ ብርሃን ለማየት ስለፈለገ ክርስቲያን ወደ ኋላው ተመለከተ። ይህን ጊዜም በአንድ ወገን ጉድጓድ፣ በሌላው ረግረግ እንደነበር እንዲሁም በመካከሉ የሚያቋርጠው መንገድ እንዴት ጠባብ እንደነበር በግልጽ ለማየት ቻለ። እንዲሁም ደግሞ የንጋትን ብርሃን ስለፈሩት የጉድጓድ ምትሃቶች፣ ሳሮችና ዘንዶች ሻሽተው ነበር። ቢሆንም በመጽሐፉ ውስጥ እንደ ተጻፈው የተሸሸገውን ከጨለማ ይገልጣል፣ የሞት ጥላን ወደ ብርሃን ያመጣል። ልለያቸውም ቻለ። ኢዮብ አስራ ሁለት ሀያ ሁለት አሁንም ክርስቲያን ፍጹም ብቻውን ባደረገው ጉዞ ውስጥ ካጋጠመው ችግርና አደጋ ማዳን መዳኑን ባየ ጊዜና እንዲሁም ቀድሞ እጅግ ፊፈራቸው የነበረውትን አደጋዎች የቀኖ ብርሃን ሲገልጽለት ለማየት በመቻሉ ልቡ ከደስታ የተነሳ ተናወጠ። ያን ጊዜም ፀሐይ ወጣች። ለክርስቲያንም ወደፊት የሚሄድበት መንገድ ከፍተኛው እጅግ አብልጦ የሚያስፈራ ስለነበር ነበር ይህ የፀሐይ መውጣት አዲስ በረከት ሆነለት። ከዚህም በኋላ በላይ አሁን ካለበት ስፍራ ጀምሮ እስከ ዱሃው መጨረሻ ድረስ መንገዱ ወጽመድና አሽግላ ጉድጓድና ጉድባ ቀላይም ሞልቶበት ስለነበር ነበር። እንደ መጀመሪያው መንገድ ጨለማ ቢሆን ኖሮ ክርስቲያን ሺ ነፍስ እንኳን ቢኖረው ከመሞት ባልዳንም ነበር። ነገር ግን በፊት እንዳልዩት አሁን ፀሐይ ወጥታ ስለነበረች ነበረች። ክርስቲያን እንዲህ ብሎ ተናገረ። የእርሱ መብራት በራሴ ላይ ይበራል፣ እኔም በጨለማው በብርሃን ሄዱ። ኢዮብ 293 በዚህ ብርሃን ክርስቲያን እስከ ዱሃው መጨረሻ ሄደ። አሁንም በህልሜ እንዳየሁት በዱሃው መጨረሻ ብዙ ደምና አመድ አጥንትና የደቀቀ በድን ነበር። ብዙ ይህ ሁሉ ቀድሞ በዚህ መንገድ የተጓዙ መንገደኞች ሰውነትና አጽም ነበር። ይህንንም ስደነቅ በጥንት ዘመን ሁሉ ግዙፍ የሆኑ! ጳጳስና አረማዊ የሚባሉ ሀያል ሀያላን የኖሩበት የነበረውን አንድ ዋሻ አየው። እነዚህም በኃይላቸውና በሥልጣናቸው አጥንታቸውንና ደማቸውን ያየሁት መንገደኞችን የገደሉ ነበሩ። በዚህ መንገድ ግን ክርስቲያን ያለ አንዳች አደጋ ለማለፍ በመቻሉ እኔን ትንሽ አስደነቀኝ። ከዚያ ወዲህ ግን ከሁለቱ አንዱ አረማዊ ከብዙ ጊዜ በፊት እንደሞተ ሰማሁ። አንደኛው ገና በህይወቱ ቢኖር በህይወቱ ቢኖር ሽማግሌ ሆኗልና በጎልማሳነቱ ባደረጋቸው ጽኑ ውጊያዎች ምክንያት ስለ ደከመ አጥንቶቹ ስለ ደነዘዙ በዋሻው መግቢያ ተቀምጦ በመንገደኞች ከመዛትና ጥርሱን ከመንከስ ባስተቀር የደርስባቸው ስለ ተሳነው ምንም ለማድረግ አይችልም ነበር። ክርስቲያንም ጉዞውን ወደፊት ቀጠለ። ነገር ግን ሹማግሌው በዋሻው መግቢያ በማየቱና ይልቁንም ምንም እንኳን ሊደርስበት ባይችል ከእናንተ ብዙዎች ካልተቃጠሉ ነሳ መግባት አትማሩም ብሎ ስለ ተናገረው ምን እንደሚያስብ ቸገረው። ቢሆንም ክርስቲያን በጸጥታና በድፍረት ያለ አንዳች አደጋ አለፈ። ከዚህ በኋላ እንዲህ ስል መዘመር ጀመረ። ገረመኝ ደነቀኝ የዚህ ዓለም ነገር መግለጽ አልችልም ያለበትን ችግር ላይ ወጣሁ ታች ወረድሁ፣ ሁሉንም አየሁት ሐዘን መከራ እንጂ ደስታን አጣሁት ከችግር ከባሰ መትረፌን ሳስበው በጣም ይደንቀኛል እንደምን ልንገረው ችግር በበረታ በሞት ጥላ ድኋ መብል ተመኘሁኝ ተጠማሁኝ ውሃ። ወጥመድና ሽክላ ጉድጓድም ቢከበኝ ጨለማው በረታ ችግሩ በዛብኝ። ክፉ መንፈስ መጥቶ በጣም ታገለኝ። የኃጢአት ጨለማ ፍጹም ሸፈነኝ። መንገዱም ጠፋብኝ እግሬም ተሳሰረ። ምኞቴም ተስፋዬም ፍጹም ተሰበረ። እኔማ ደካማው ቶሎ በተጠመድሁ፣ ረግረግ ረግ ወድቄ ያኔውኑ በጠፋሁ። እንዲህ ካለ አበሳ መግባቴን ስላየ በችኮላ መጣ ምንም አልዘገየ። መጨነቄን አይቶ ልቅሶዬን ቢሰማ ወደ ጠዋት ለወጠው ፍጹሙን ጨለማ። እኔንም ደስ አለኝ ከሞት በመትረፌ ብርሃን ውስጥ ተቀመጥው ነፍሴን አሳረፌ። ምስጋና ይድረሰው ለኢየሱስ ለጌታ ላዳንኝ ከመሞት ለሆነኝ መከታ። የምስጋና መዝሙር ለነፍሴ መድኃኒት ለኢየሱስ ልዘምር ለአዳነኝ ከጥፋት። የድል አክሊል ይሁን ለአንተ መድኃኒቴ ነፍሴንም ውሰዳት ሁነኝ አባቴ።